የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐምሌ 3 2015 ዓ ም መሰናደው ጀመረ።

በቤንሻም ጉል ጉምዝ ሲቪሎች በታጣቂዎች መገደላቸውን የአካባቢው ነዋሪዎች ገለጹ። በአጠቃላይ ከመኪናው አንድ ያሰር

የሰማችኋቸው ከአካባቢው ነዋሪዎች እንዲሁም ደግሞ ከዓይን እማኞች መካከል አንዱን ነው። በአብይ ርዕሳችን የሚደመጥ ዘገባ ነው የሚሆነው። በሌላ በኩል ደግሞ በትግራይ ሰልፍ የወጡ ሴቶች ሰብአዊ እርዳታው እንዲቀጥልና የፕሪቶሪያው ስምምነት

በምልአት እንዲተገበር ጠይቀዋል። ይህም ወደ በኋላ ላይ የሚደመጥ ይሆናል። ሰላም ጤና ስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? የምሽቱን መሰናዶር በመምራት ኤደን ገረመው አብሬያችሁ ቆያለሁ። ብርሃን ኃይሉ ደግሞ ስርጭቱን ከስቱዲዮ በመሆን ምስልና ድምፅ ቅንብሩን ታከናውንልናለች። ጽዮን ግርማ የምሽቱ ዋና አዘጋጅ ናት።

ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ ደግሞ በቪዮ አምሀሪክ የፌስቡክ ገጻችን ላይ እንዲሁም ደግሞ ቪ አምሃሪክ ድረ ገጽ ላይ ተከታተሉ ድር ዘንድ እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁ የምንዘልቅ ይሆናል። አሁን ወደ ዓለም ዜናዎች ነው የምንሻገር። በድጋሚ እንደምናመሻችሁ፣ ዜናውን የማሰማችሁ እንግዲህ ወልዴ ነኝ።

አራት አባላት ያሉት የልማት በይነ መንግስታት ባለስልጣን ኢጋድ ቡድን በሱዳን በመካሄድ ላይ ያለውን ግጭት በተመለከተ የአቋም መግለጫ ማውጣቱ፣ ጀርመን ውስጥ በተካሄደ የኤርትራውያን የሙዚቃ ፌስቲቫል ላይ ግጭት ተነስቶ ከሀያ የሚበልጡ የጀርመን ፖሊስ አባላት መጎዳታቸው፣ እንዲሁም የኢራኑ ፕሬዝደንት አፍሪካን ሊጎበኙ ነው የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን።

አራት አባላት ያሉት የልማት በይነ መንግስታት ባለስልጣን በመጻሩ ኢጋድ ቡድን በሱዳን በመካሄድ ላይ ባለው ግጭት ላይ ለመነጋገር አዲስ አበባ ላይ ዛሬ ስብሰባ አካሂዶ የአቋም መግለጫ አውጥቷል። ቡድኑ ባወጣው የአቋም መግለጫ በሱዳን ያለው ችግር ወታደራዊ እርምጃ እንደማይፈታውና የቡድኑ ጥረትም የሁለቱን ተፋላሚ ወገኖች መሪዎችን ፊት ለፊት በማገናኘት ላይ የሚያተኩር እንደሚሆን አስታውቋል።

የኢጋድ ቡድን በተጨማሪም ሁለቱ ወገኖች በአስቸኳይና ካለምንም ቅድመ ሁኔታ የተኩስ ማቁም ስምምነት እንዲፈርሙ የስምምነቱን ተግባራዊነት በተመለከተም ቁጥጥር የሚደረግበት መንገድ እንዲበጅ ጥሪ አድርጓል። የምስራቅ አፍሪካን ተጠባባቂ ኃይልን በተመለከተ ጉባኤ እንዲደረግ እንደሚጠይቅና ሲቪሎችን ለመከላከልና ሰብአዊ ተደራሽነትን ለማረጋገጥ ኃይሉ እንዲሰማራ እንደሚሻም የቡድኑ የአቋም መግለጫ አመልክቷል።

በመላ ሱዳን የተንሰራፈው አስከፊ የሰብአዊ መብት ረገጣ በተለይም ሴቶችንና ልጃገረዶችን ኢላማ ያደረገው የጾታ ጥቃት እንዳሳስበውና ና እንደሚያወግዝ እንዲሁም የመብት ጥሰት ፈጻሚዎችንም ለፍርድ ለማቅረብ እንደሚሠራ የኢጋድ ቡድኑ አስታውቋል። በሱዳን ያሉ ሁሉም ወገኖች የሚሳተፉበት እንዲሁም በሱዳናውያን የሚመራና ባለቤት የሆኑበት ሁሉን አቀፍ ንግግር እንዲጀመር ጥሪ ያደረገው ቡድኑ

ኢጋድ እና የአፍሪካ ሕብረት በቅርቡ ሂደቱን እንደሚጀምሩ ይፋ አድርጓል። ለአንድ ቀን በአዲስ አበባ የተደረገው ጉባኤ በኬንያ ፕሬዚዳንት ዊሊያም ሩቶ የተመራ ሲሆን የኢትዮጵያ፣ ጅቡቲ ና ደቡብ ሱዳን መሪዎችና ተወካዮች ተሳታፊ ሆነውበታል። በተጨማሪም የአውሮፓ ሕብረት፣ ግብጽ፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ አሜሪካና እንግሊዝ ተወካዮች እንደተገኙበት የአቋም መግለጫው አስታውቋል።

ይህ በእንዲህ እንዳለ በሱዳን ያለው ግጭት ሙሉ ለሙሉ ወደ እርስ በርስ ጦርነት እያመራ መሆኑና ይህም ቀጠናውን ወደ ትርምስ ሊወስድ እንደሚችል የተባበሩት መንግስታት ድርጅት ዋና ጸሐፊ አስጠንቅቀዋል። ዋና ጸሐፊው አንቶኒዮ ጉተሬስ ትናንት ማስጠንቀቂያውን የሰጡት ቅዳሜ ዕለት በተፈጸመ የአየር ጥቃት 22 ሲቪሎች መገደላቸውና በርካቶች መቁሰላቸውን ተከትሎ ነው። ጉተሬስ የአየር ጥቃቶቹን ማውገዛቸውን ምክትል ቃል አቀባያቸው የሆኑት ፋራን ሀቅ አስታውቀዋል።

የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ አቡነ አባ ማትያስ የሚመሩት የቅዱስ ሲኖዶስ የሰላም ልዑክ ዛሬ ጠዋት መቀሌ ገብቷል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ ለክልሉ ተጎጂዎች እንዲውል የለገሰውን የ20 ሚሊዮን ብር ሰብአዊ እርዳታ ብፁዕ ወቅዱስ አባ ማትያስ ለጊዜያዊ አስተዳደሩ ፕሬዚዳንት አስረክበዋል። ልዑካኑ ተፈናቃዮችንም ጎብኝተዋል። ሙሉጌታ ጽሖ ዝርዝራለሁ።

የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያሪክ ብፁዕ ወቅዱስ አባ ማትያስ በቅዱስ ሲኖዶስ ከተሰየሙ ስድስት የሰላም ኮሚቴ አባላት ከሆኑ ሊቃነ ጳጳሳትና የሀገር ሽማግሌዎች ጋር ጦርነቱን ተከትሎ በተፈጠሩ ቅሬታዎችና ጥያቄዎች ላይ ለመወያየትና ሰብአዊ ድጋፍ ለማድረግ መቀለ ከተማ ገብተዋል። ለሰላም ልኡኳኑ በተደረገ የአቀባበል ስነ ስርዓት ላይ በክልሉ አህጉረ ስብከት የሚገኙ ብፁዋን ሊቃነ ጳጳሳትና የስራ ኃላፊዎች እንደሚገኙ

ከወጣው መርሃ ግብር ተጠቁሞ የነበረ ቢሆንም አልተሳተፉም። ከክልሉ ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ጋር በፕላኔት ሆቴል በተካሄደው አጭር ውይይትም አልተገኙም። ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በጦርነቱ በክልሉ ሕዝብ ላይ የደረሰውን በደል

እንደሚረዱ ተናግረው በጉዳዩ ላይ ቅዱስ ሲኖዶስ ባለፈው ሳምንት ይቅርታ መጠየቁን አስታውሰዋል። ከክልሉ አህጉረ ስብከት አባቶች ጋር ተቀምጠን ብንወያይ መልካም ነበር ብለዋል። ቅዱስ ፓትርያርኩም ያው መት የመጣ ነው፣ ስለ ሰላም ነው። እንዲሁም ቅዱስ ሲኖዶስም በአሁኑ ጉባኤው ይቅርታ ጠይቀዋል። ባለፈው ችግር የተፈጸመውን ጥ ይቅርታ ጠይቀዋል

እዚህ እንደዚህ ከሆነ እንግዲህ እስቲ ሂደን መወያየቱን ጥሩ ነው ብለን መጥተን ነበር። ሰው ሀሳቡን ለመግለጽም ሆነ ለመስማማትም ላለመስማማትም መወያየት ጥሩ ነበረ። የሆነ ሆኖ ግን አጋጣሚ ሆነ፣ አልተገናኘንም ከብፁዓን አባቶች ጋር ያለፈው መከራና እልቂት ይበቃናል ያሉት ቅዱስ ፓትርያርኩም

ሰላሙ እንዲቀጥል ጸሎታችንና ምኞታችን ነው ሲሉ ተናግረዋል። በትግራይ ክልል ካሉ አባቶች ጋር ያለው ልዩነት በውይይት እንዲፈታ ጥረቱ እንዲቀጥል ጥሪ አቅርበዋል። ቤተ ክርስቲያኒቱ ለክልሉ ተጎጂዎች እንዲደርስ የወሰነችው የ20 ሚሊዮን ብር ሰብአዊ እርዳታ የጊዜያዊ አስተዳደሩ ፕሬዚደንት አቶ ጌታቸው ረዳ ከቅዱስ ፓትርያርኩ እጅ ተረክበዋል። ፕሬዚደንቱ አቶ ጌታቸው የተደረገው ድጋፍ ቢዘገይም የሚመሰገን ነው ብለዋል። ልዩነት በውይይት መፈታት አለበት ብለው እንደሚያምኑ የገለጹት አቶ ጌታቸው

ናቸው የትግራይ ክልል አባቶች ወደ ውይይት እንዲመጡ ጥረት እንደሚያደርጉ ገልጸው ሆኖም ለማስገደድ ፍላጎት የለኝም በማለት ተናግረዋል የሰላም ልዕኳኑ በተፈናቃዮች ማዕከል ጉብኝት ያደረጉ ሲሆን ቅዱስነታቸው የማጽናኛ ትምህርትና አባታዊ ብሯኬም ሰጥቷል ተፈናቃዮች ድምፅ አልሆናችሁንም በማለትና ጦርነትም ደግፋችኋል በማለት በድምፅና በባነር ላይ በሰፈሩ ጽሁፎች

ቅሬታቸው ገልጸዋል። እንኳን የልባችሁ ተናገራችሁ ያሉት ቅዱስ ፓትርያርኩም ወደ ቀያችሁ እንድትመለሱ ለሚመለከተው እናሳውቃለን ብለዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም። አድማጭ ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ አስራ ስምንት ነው። ጀርመን በምትገኘው ጊንሰን ከተማ በተካሄደ የኤርትራውያን የሙዚቃ ፌስቲቫል ላይ በተነሳ ግጭት

ከሀያ የሚበልጡ የፖሊስ አባላት ላይ ጉዳት የደረሰ ሲሆን የጀርመን ፖሊስ ግርግሩን ለማስቆም አስለቃሽ ጋዥ መተኮሱ መተኮሱና ውሃ መርጨቱ ታውቋል። የአዣንስ ፍራንስ ፕሬስ ዘገባ ነው። ስመኝ ሸቆየት አቀርበዋለች። በጀርመን ጊሰን ከተማ በሚኖሩ ኤርትራውያን በተዘጋጀው ፌስቲቫል ላይ የተነሳውን ግርግር ተከትሎ

በወቅቱ በተወረወሩ ድንጋዮች 26 የፖሊስ አባላት ላይ ጉዳት መድረሱን የአካባቢው ፖሊስ በትዊተር ገጹ አስታውቋል። ድርጊቱን ተከትሎ ወደ 100 የሚጠጉ ሰዎች መታሰራቸውንም ፖሊስ ጨምሮ ገልጿል። እስከ እሁድ ድረስ ይካሄድ በነበረው በዚህ ፌስቲቫል ላይ ከ2ሺህ እስከ 3ሺህ ሰዎች ይሳተፋሉ ተብሎ ተጠብቆ ነበር። የፌስቲቫሉ አዘጋጆች ትንሽና ሚስጥራዊ በሆነ የአንድ ፓርቲ አገዛዝ ስር ከምትገኘው ተቺዎች ወደ ማጎሪያ ካምፖ

ሰልፎች ተወስደው ከሚሰወሩባትና ሲቪሊያኖች ከባርነት ጋር በሚመሳሰል ጽንፈኛ የብሔራዊ አገልግሎት ፖሊሲ ስም ለግዳጅ ጉልበት ብዝበዛ ከሚዳረጉባት የኤርትራ መንግስት ባለስልጣናት ጋር ቅርበት አላቸው በሚል ክስ ይቀርብባቸዋል።

የሄስ ክልል የሀገር ውስጥ ጉዳይ ሚኒስትር ፒተር ቤውዝ እንደዚህ አይነት የመከላከያ ኃይላችን ላይ ያነጣጠረ የኃይል እርምጃ በጭራሽ ተቀባይነት የለውም ብለዋል። የጀርመን መንግስት የኤርትራ አምባሳደርን እንዲጠራና የኤርትራ አለመግባባቶች በጀርመን ምድር ላይ መከሰት እንደሌለባቸው በግልጽ እንዲያሳውቋቸውም ጥሪ አቅርበዋል። በቀይ ባህር ዳርቻ የምትገኘውና ከዓለም አቀፉ ማህበረሰብ የተገለለችው ሀገር

በቅርቡ ኢትዮጵያ ውስጥ በተካሄደው ጦርነት ሰራዊቷ በትግራይ ውስጥ ያደረሰውን የመብት ጥሰት ጨምሮ በቀጠናው በሚካሄዱ ግጭቶች ጣልቃ በመግባቷ ማዕቀብ ተጥሎባታል። በመጨረሻም የጋቦኑ ፕሬዚደንት አሊ ቦንጎ ኦንዲምባ አገሪቱን ለሶስተኛ ዙር ለመምራት በምርጫ እንደሚወዳደሩ

ትናንት አስታውቀዋል። የቦንጎ ቤተሰብ አገሪቱን ለ55 ዓመታት የገዛ ሲሆን ተቃዋሚዎች የአገሪቱ ስልጣን በአንድ ቤተሰብ የተያዘ ስርወ መንግሥት ነው ሲሉ ይተቻሉ። የ64 ዓመቱ አሊ ቦንጎ ስልጣኑን ከአባታቸው ኦማር ቦንጎ ከ14 ዓመታት በፊት በእንደ አውሮፓውያን አቆጣጠር 2009 ዓመተ ምህረት ነበር የተረከቡት። አሊ ቦንጎ ትናንት እሁድ ለተሰበሰቡ ደጋፊዎቻቸው ባደረጉትና

በፌስቡክ በቀጥታ በተለቀቁት ንግግር በሚቀጥለው ወር ነሐሴ በሚካሄደው ምርጫ እንደሚወዳደሩ ይፋ አድርገዋል። ፓርቲያቸው የጋቦን ዴሞክራሲያዊ ፓርቲ በሁለቱም የአገሪቱ ተወካዮች ፓርላማ አብላጫ መቀመጫ አለው። ከሰባት ዓመታት በፊት በእንደ አውሮፓውያን አቆጣጠር 2016 ዓ ም በተደረገ ምርጫ አሊ ቦንጎ ተቀናቃኛቸውን ጄን ፒንግን ያሸነፉት በአምስት ሺ 500 ድምፅ ብቻ ነበር።

ፒንግ ምርጫው ተጨርብሯል፣ ሲሉ ከሰው ነበር። ክብራትና ክብራት ለዜና የተመደበው ሰዓት በዚህ ተጠናቋል። ለቀሪ ክፍለ ጊዜ ወደ ኤደን መራቸዋለሁ።

እንግዲህ ወልዴን ለአለም ዜናዎች አመሰግናለሁ። በመከታተል ላይ የምትገኙት የሐምሌ 3 2015 ዓ ም የአሜሪካ ድምጽ ዘገባችንና ዜናዎቻችን ነው። የዜናው ሰዓት እዚህ ላይ ተጠናቋል። ዝግጅቶቻችንን በ22 በ25፣ እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ስትከታተሉ ዘንድ በአክብሮት እንጋብዛለን። የምሽቱን መሰናዶ እየመራው አብሬያችሁ የሚቆየው ኤደን ገረሙ ነኝ። ብርሃን ሀይሉ ደግሞ ስርጭቱን ከስቱዲዮ በመሆን ታቀናብርልናለች።

አባየው ገበያው የዌብና ና ማህበራዊ ሚዲያ ድረገጽ ፕሮዲሰራችን ናት። ግርማ ደገፋ ና ሲሳ አሸናፊ ደግሞ የድምጽና የምስል ኤዲተሮቻችን ናቸው፣ ሲሆን ግርማ ዋና አዘጋጃችን። ሁላችንም አብራችን ተመሹ ዘንድ በአክብሮት እየጋብዝን አሁን ለምሽቱ ወደ ያዝ ነው አብይ ዘገባ እንሻገራለን።

በቤኒሻንጉል ጉምዝ ሲቪሎች በታጣቂዎች መገደላቸውን ነዋሪዎች ገለጹ። በቤኒሻንጉል ጉምዝ ክልል መተከል ዞን ግልገል በለስ ከተማ ባለፈው ሳምንት አርብ በታጣቂዎች በተከፈተ ተኩስ ሲቪሎች

መገደላቸውን ነዋሪዎቹ ተናግረዋል። የከተማው ነዋሪዎች ለአሜሪካ ድምጽ እንደተናገሩት ከሆነ በዕለቱ ከቀኑ አስር ሰዓት ተኩል አንስቶ በተለምዶ ቻይና ካምፕ ተብሎ በሚጠራው አካባቢ ታጣቂዎች በከፈቱት ተኩስ አስር የሚደርሱ ሰላማውያን ሰዎች ሲገደሉ ዘጠኝ የሚሆኑት ደግሞ ቆስለው በሕክምና ላይ ይገኛሉ። ግድያውን የፈጸሙት በጫካ የነበሩና በቅርቡ እርቀ ሰላም ፈጽመው ወደ ከተማ ከገቡ የጉሁዴን ተመላሾች ውስጥ

ትጥቅ ያልፈቱ ኃይሎች እንደሆኑ ያመለከቱት ነዋሪዎቹ ካለፈው ሳምንት ቅዳሜ አንስቶ ወደ አጎራባሽ ከተማ ፓዌ እየተሰደዱ እንደሆነም

አክለው ገልጸዋል። የጉሙዝ ህዝቦች ዴሞክራሲያዊ ንቅናቄ ሊቀመንበር አቶ ግራኝ ጉደታ በሰሞኑ ጥቃት እጃቸው አለበት ስለተባሉ የጉሙዝ ታጣቂዎች ከመንግስት ጋር በመሆን በማጣራት ላይ እንዳሉና ሲጠናቀቅም መግለጫ እንደሚሰጡ ለአሜሪካ ድምጽ አስታውቀዋል። የክልሉ መንግስት ተጨማሪ መረጃ ለማግኘት ሞክረን ያደረግነው ጥረት አልተሳካም። አስቴር ምስጋናው ተጨማሪ ዘገባ አላት።

ስማቸውን እንዳንጠቅስ የጠየቁን የግልገል በለስ ከተማ ነዋሪ በዕለቱ ከቀኑ 10 ሰዓት ከ30 ገደማ ጀምሮ ታጣቂዎቹ በተለይ 01 እና 02 ቀበሌ ተኩስ በመክፈት በመልክ እየለዩ እንደገደሉና እንዳቆሰሉ ተናግረዋል። መግለጽ ከተፈለገ ጌታ በራ ኢብራሂም ጫኔ

አሮን፣ እንድሪስ ይባላሉ ሟቾች። እነሱን ጀመሯቸው፣ በብሬን ነው የጨፈጨፏቸው። የስራ ቦታ ላይ ነው። ህጻን ታዳጊ ትንሽ ስውጣ፣ እሱን አንገቱ የታረደው ጭነት የህዝብ ሊባስ ነበረ። ሚሊባስ ላይ ወደ ሶስት አስክሬን በስማቸው ገሌ ብሎ መጥቀት የሚቸግረኝ፣ በአጠቃላይ ዘጠኝ ሰዎች ህይወታቸው አልፏል። ዘጠኝ ሰዎች በሕክምና ላይ አገልግሎት እየተደረገላቸው ነው ያለው። ሰሜን አልጠቅስም ያሉ ሌላው አስተያየት ሰጭም ታጣቂዎቹ ከቻግኒ ወደ ፓዊ በርካታ ሰዎችን ይዞ

ፍጻሞችም አርቢያ ትናንትና የከበር ነው ስድስት ሰው ነው የከበር ነው። ሌሎች ደግሞ መንገደኛ ስለሆነ ወደ ወደ ሀገራቸው ነው የተመለሱ። ስንት ሄዱ ወደ ሀገራቸው? ወደ ሀገራቸው አንድ ስድስት ምናምን ሳይል አይቀሩም። በጉዳዩ ላይ መልስ እንዲሰጡን በእጅ ስልካቸው ላይ ደውለን የጠየቅናቸው የቤንሻንጉል ጉምዝ ክልል ፖሊስ ኮሚሽን ኮሚሽነር ሀሩን ኡመር

ቀጠሮ ካስያዙን በኋላ በሰዓቱ መልሰን ብንደውልም ለጥሪው ባለመመለሳቸው አስተያየታቸውን ለማካተት አልቻልንም። ነዋሪዎቹ ለጥቃቱ ተጠያቂ ያደረጉት በቅርቡ ከክልሉ መንግስት ጋር እርቀ ሰላም ፈጽመው የገቡ በአሁኑ ሰዓት ካምፕ ውስጥ የሚኖሩና ትጥቅ ያልፈቱ የጎዴን ተመላሽ ታጣቂዎች ናቸው ብለዋል።

የጉምዝ ታጣቂዎች ናቸው። ከዚያው ከዚህ ወደዛ ኮበለሉ፣ ከዛ ወደዚህ ተመለሱ፣ እንደዚህ እያደረጉ ነው። እያቀያየሩ ያስቀመጧቸው የጉምዝ ናቸው። መጥተው ድርድር እንወስዳለን፣ እንደራደራለን። ወደ እርቀ ሰላሙ ሚኞች ጓደኞቻችን ሲገቡ እኛም እጃችን እንሰጣለን። እንደዛ አሰኝ ሆነ የክልሉ መንግስት አምጥቶ ያስቀመጣቸው። ከተቀመጡ በኋላ ግን ያው የህዝብ ሰላም እየነሱ ነው ያሉ። ጥቃቱን የፈጸሙት አብዛኞች ወደ የጠረፍ ቆይተው የመጡ እንትኖች አሉ፣ ሽፍታዎች

ጫታ ነው የቆዩት። አሁን ግን በቅርቡ ግን እጅ ስጡ ተብለው ገቡ። መሰረተ መልጣሙ ሙሉ ስጡ የለበሱት ተጥቃቸውን ያው እንዲያያዙ ነው የገቡት። ሲፈልጉ ምግብ በልተዋን ከፍሎ የሚላሉ ሲፈልጉ ይማጣሉ፣ ሲፈልጉ ደግሞ የሚፈልጉትን ሰው ካምባቸው ወስ ይገበድላሉ። እንዲ ላይ አሁን የቆዩት። የጉምስ ዲሞክራሲያዊ ንቅናቄ ሊቀመንበር አቶ ግራኝ ጉደታ ግን ይህን ውንጀላ አይቀበሉትም

በአሁኑ ሰዓት ታጣቂዎቻቸው ወደ ሰላማዊ ህይወት ተመልሰው በመንግስት መዋቅርና በሌሎች ልዩ ልዩ የሙያ ዘርፎች ተሰማርተው እንደሚገኙ ሊቀመንበሩ ለአሜሪካ ድምጽ ተናግረዋል።

ችግር የፈጠረው የሚባለው ገና ለዚህ እኮ ነው መረጃ መስራት ያሳለ። ማን ነው ችግር ፈጣሪ የተባለ ገና ተለያይቶ ነው መግለጫ መስራት የሚችል። እኛም እኮ መግለጫ እንሰጣለን። ይሄ ከተጠራ በኋላ መግለጫ እንሰጣለን። አሁን እንደዚህ አይነት የሚያደርግ እኛም አጥብቀን እናወግዛለን። እኛ የምንኖር ቤት

አንዳችም ነገር የለም። የጥቃቱ ሰለባዎች እንደሚሉት ካለፈው ቅዳሜ ጠዋት ጀምሮ የግልገል በለስ ከተማ ነዋሪዎች ወደ አጎራባሽ ከተማ ፓዌ እየሄዱ ነው። ስማቸውን ያልጠቀሱት ሁለቱ አስተያየት ሰጪዎች ቤተሰቦቻቸውን በፓዌ ከተማ አስቀምጠው ንብረቶቻቸውን ለመጠበቅ ወደ ግልገል በለስ ከተማ እንደተመለሱ አክለው ገልጸዋል። ከተማው ከወገ

ሱቅ ምናምን የሚሰሩ ሰዎች ናቸው እንጂ ገበሬው አሁን ስንት የሚለው የሚያጥረው አንድ የለም። አንድ ሰው የለም። እቤት ነው ያለው። ያው በጭንቀት ውስጥ ተውጽ ሆነ ያለው ወደ አማሪ ዛ ቻይና ካምብ ካልቁሽ አካባቢ ያለው ህዝብ ወደ እዚህ እንደገና ደግሞ በዛሬ በክረምት እቃውን እያወጣ እያዘናፈለ መከላከያም ቁጭ ብሎ ተው ምንድን ነው አይልም።

በጋሪውም በባጃጁም በፋራ ባጃጁም በምንም ሲጓጓዝ ነው ምታየ። አይነሽ መፈጠር ያስጠላል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣትን ተከትሎ በቤንሻንጉል ጉምዝ ክልል ልዩ ልዩ አካባቢዎች ማንነትን መሰረት ባደረገ ተደጋጋሚ ጥቃቶች በርካቶች መገደላቸውንና መቁሰላቸውን መዘገባችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።

በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን የምሽቱን መሰናደው ነው። የምሽቱ አብይ ርዕሳችን እዚህ ላይ ተጠናቀቀ። የትንታኔው መጽሔት ይቀጥላል። በትግራይ ክልል ሰልፍ የወጡ ሴቶች ሰብዓዊ እርዳታው እንዲቀጥልና የፕሪቶሪያው ስምምነት በምልአት እንዲተገበር

ጠየቁ። በትግራይ ክልል ልዩ ልዩ ከተሞች በተካሄዱት የሴቶች ሰልፍ ተፈናቃዮች ወደ ቀያቸው ይመለሱ፣ የተቋረጠው ሰብዓዊ ድጋፍ ይቀጥል፣ በጦርነት ወቅት በደል የፈጸሙ ለሕግ ይቅረቡ የሚሉ ጥያቄዎች ቀርበዋል። የትግራይ ሴቶች ማህበር ባዘጋጀው በዚሁ ሰልፍ የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበርም ተሳታፊዎቹ ድምጻቸውን አሰምተዋል። በሌላ ዜና ደግሞ በጦርነት አልተሳተፋችሁም በሚል ደሞዝ መከልከላቸውን የተቃወሙ አባላት ዛሬ

መቀሌ ከተማ ላይ አቤቱታ አቅርቧል። ሙልጌታ አጽባ ዘገባለው መቀለን ጨምሮ በትግራይ ክልል ከተሞች ትናንት እሁድ ሐምሌ ሁለት ቀን ሁለት ሺ አስራ አምስት ዓመተ ምህረት ሰልፍ የወጡ ሴቶች የፕሪቶሪያው ዘለቄታዊ የተኩስ አቁም የሰላም ስምምነት ሙሉ በሙሉ እንዲተገበር ጠይቀዋል። ሰልፉ በመቀለ ከተማ፣ በሽረ እንዳስላሴ፣ በአክሱምና በሌሎች የክልሉ ከተሞች እንደተካሄደም የትግራይ ሴቶች ማህበር ስራ አስኪያጅ ወይዘሮ አበባ ኃይለስላሴ

ተናግረዋል። ከመቀለው ሰልፍ ተሳታፊዎች አንዷ ወይዘሮ ርግባ አብርሃም ሰብአዊ ድጋፉ በመቋረጡ በተለይ ሴቶችና ህጻናት በመጎዳታቸው እርዳታው እንዲቀጥል ለመጠየቅና በጦርነቱ ወቅት በሰላማዊ ዜጎች በተለይ በሴቶች ላይ በደል የፈጸሙ አካላትም ተጠያቂ እንዲሆኑ ድምጻቸውን እንዳሰሙ ገልጸዋል። ሰብአዊ እርዳታው ደግሞ አሁን የሰረቀ ካለ ይጠየቅ። ሴቶች ግን ለምንድነው አሁን ተሰርቀዋልና አይሰጥም አይባልም። የሰረቀ ይጠየቅ

የቤታቸው ቁጭ ብለው ያሉት በራብ ያሉት ልጆችና እናቶች ግን መሰጠት አለባቸው፣ የሚል ድምጽ እንድንሆን የወጣ ነው። ሴቶች ላይ የተደረገው ሁሉም ያውቀው ነው ማለት ዓለም ሰምተዋለች ብዬ ነው የማስበው። የተደበቀ ነገር የለም። ምክንያቱም ተደርጎ የማይታወቅ ነው የተፈጸመው

ጾታዊ ጥቃት ለየት ያለ ነው። በአምስት በስድስት ነው የተደፈሩት። ስንት ብረትና ሚስማር ነው የወጣው? ይሄን ደግሞ ያደረጉ ለምን አይጠየቁም? ለዓለም እንኳ ምሳሌ ይሆናሉ እነዚህ ከተጠየቁ። ሁለተኛ እንደዚህ አይነት ላይፈጸምም ና ለምን አይጠየቁም የሚል ነው የወጣ ነው። ተጠያቂነት እንዲኖር ብለን ነው። ሌላዋ የሰልፉ ተሳታፊ ወይዘሮ ቅብአቱ ሀጎስ በበኩላቸው በጦርነቱ ምክንያት ከጸገዴ ወረዳ ተፈናቅለው በመጠለያ ማዕከል ውስጥ በችግር ውስጥ እንደሚገኙ ተናግረው ይህንንም ዓለም አቀፍ ማህበረሰብ

እንዲገነዘብላቸው አመልክተዋል። መጻናሉ ምክንያት ብጥሜትን ምጻምእን ብዕርቃንን ሞይት እናቶች ሰልፍ የወጣነው መራባችንን መጠማታችንንና መታረዛችንን ዓለም እንዲያውቅልን ድምጻችንን ለማሰማት ነው።

የተቋረጠው ሰብአዊ እርዳታም እንዲቀጥል እንጠይቃለን። የትግራይ ሴቶች ማህበር ስራ አስኪያጅ ወይዘሮ አበባ ኃይለ ስላሴ የሰላም ስምምነቱ ሙሉ በሙሉ ባለመተግበሩ በተለይ ሴቶች ችግር ውስጥ ይገኛሉ ብለዋል። ሶስት አመታት ያክል ያለ ምግብ ያለ መድኃኒት እየተሰቃዩ ነው ያሉት። ቁጭ ብለው የነበሩ እናቶች መነሳት ያውቃታቸው ጊዜ ነው ያለ ነው

ምንም ረሃብ መግለጫ የለውም። ያለው ረሃብ፣ ያለው ጭንቀት፣ በእናቶች ያለው ጭንቀት የለኝም ብላት የማይረዳ ሕፃን ይዛ ማለት ነው። በብርድ በረሃብና በመከራ በየቴንዳው ተጥሎ ተሰቃየ ያለው የተፈናቀለ ሕዝብ ወደ ቦታው ይመለስልን የሚል ነው። እኛ ብዙ ጊዜ እስከትመን ታውጥተናል። ብዙ ጊዜ ድምጻችን ይሰማ ብለናል። ግን እስካሁን መፍትሄ አልተገኘም። ስለዚህ አሁንም በዝምታ ደር መታለፍ ያለበት ይህን ችግር ድምጻችን ተሰምቶ መፍትሄ

እንዲደረግልን በአጭር ጊዜ ሰብአዊ እርዳታ እንዲገባ የተፈናቀለው ህዝባችን ደግሞ ተለው ብሎ ወደ ቦታው እንዲመለስ ሰርቶ እንዲበላ በትግራይ ሴቶች ማህበር ስም እየጠየቅን ያለ ነው ማለት ነው። በሰልፉ ሴቶች ስላነሷቸው ጉዳዮች እየጠየቅናቸው፣ የትግራይ ክልል የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ረዳኤ ሃለፎም ጥያቄዎቹ ተገቢና የክልሉ ጊዜያዊ አስተዳደርም ምላሽ እንዲሰጥባቸው ከፌዴራሉ መንግስት ጋር እየተወያየበት እንደሚገኝ አመልክተዋል።

በተያያዘ ከጦርነቱ በፊት ትግራይ ክልል ውስጥ ይሰሩ የነበሩ የፖሊስ አባላት ጦርነቱ ላይ አልተሳተፋቸውም በሚል ደሞዝ መከልከላቸውን ገልጸው፣ በዛሬው ዕለት በክልሉ አስተዳደር ጽፈት ቤት ቅሬታ አሰምተዋል። ከክልሉ የተለያዩ ከተሞች ከሚገኙ

አንድ ሺህ ከሚሆኑ የፖሊስ አባላት መወከላቸውን ለአሜሪካ ድምጽ የተናገሩት ከቅሬታ አቅራቢዎቹ አንዱ ረዳት ኢንስፔክተር ጳውሎስ ስባቱ በጦርነቱ አልተሳተፋቸውም በ2013 ዓ ም ክልሉን ሲያስተዳደር ከነበረ ጊዜያዊ አስተዳደር ደሞዝ ተቀብላቸዋል በሚል ደሞዝ መከልከላቸው ገልጸዋል። መፍትሄ እንዲሰጣቸው በተደጋጋሚ ያቀረቡት ጥያቄ መፍትሄ አለማግኘቱ ተናግረዋል። ለአሜሪካ ድምጽ ሙልጌታ አጽባሃም መቀለም።

በሽብር ወንጀል በተከሰሱ ግለሰቦች የዋስትና ጉዳይ ላይ ዛሬ ሊሰጥ የነበረው ብይን በአንድ ዳኛ ቅያሪ ምክንያት ለሌላ ቀጠሮ ተላልፏል። በዳኛው መቀየር ምክንያት ውሳኔ አለመሰጠቱን የተቃወሙት ተከሳሾች በማንነታችን የታሰረን የፖለቲካ እስረኞችንን

በፍትህ ስርዓቱም ላይ ጥርጣሬ አለን ሲሉ አስተያየት ሰጥተዋል። አቃቤ ሕግ በበኩሉ እስረኞቹ በዳኞቹ ላይ ተጽዕኖ ለማሳደር የስነ ልቦና ጦርነት እያደረጉ ነው ያሉት ሲል ተቃውሟል። የተከሳሽ ጠበቆችም እስረኞች ብሶታቸውንና ጥርጣሬያቸውን የመግለጽ መብት አላቸው ሲሉ

ተከራክረዋል። ተከሳሾች ሀሳባቸውን የመግለጽ መብት እንዳላቸው የገለጸው ችሎቱ በዳኝነት ሂደቱ ላይ ግን ስጋት ሊኖር እንደማይገባ አስገንዝቧል። አንድ ዳኛ የተቀየረበትን ምክንያት የከፍተኛ ፍርድ ቤት ፕሬዚዳንት መጠየቃቸውን የተናገሩት ከጠበቆቹ መካከል አንዱ የሆኑት ሰለሞን ገዛኸኝ ይህ ጉዳይ በፍርድ ቤቱ አስተዳደር ስራ ነው የሚል ምላሽ እንደተሰጣቸውም ለአሜሪካ ድምጽ አስታውቀዋል። የዛሬው ችሎት በተከሳሾቹ ዋስትና ጉዳይ ላይ ውሳኔ ለመስጠትም ለቀጣዩ ሐምሌ አስራ ሁለት ተለዋጭ

ቀጠሮ ተሰጥቶታል። ኬኔዲ አባተ ዝርዝር ዘገባ አለው።

በነ ዶክተር ወንዶሰና ሰፋ መዝገብ ስር ከአንድ ወር በፊት በአቃቤ ሕግ የሽብር ወንጀል ክስ ከተመሰረተባቸው 51 ግለሰቦች መካከል በእስር ላይ የሚገኙ ተከሳሾችን የዋስትና ጉዳይ በተመለከተ ሰኔ 23 ቀን 2015 ዓም በነበረው ችሎት ክርክር ከተደረገ በኋላ ብይን ለመስጠት ነበር ለዛሬ ሐምሌ 3 ቀን 2015 ዓም የተቀጠረው። ይሁንና ጉዳዩን እየተመለከቱ ከሚገኙት ሶስት ዳኞች መካከል አንዱ ማለትም የግራ ዳኛው ተቀይረው በሌላ ዳኛ

መተካታቸውን የገለጸው ችሎቱ በዋስትናው ጉዳይ ላይ ዛሬ ብይን መስጠት እንደማይችልና ተለዋጭ ቀጠሮ እንደሚሰጥ አስታውቆ በታሳሪዎች የተነሱ የመብት ጉዳዮችን ከተመለከተ በኋላ ከታሳሪዎች አስተያየትና ጥያቄዎች ተሰንዝረዋል። ከተከሳሾቹ አንዷ የሆነችው የዩቲዩብ መገናኛ ብዙኃን አዘጋጅና በፖለቲካ ትንታኔዎቿ የምትታወቀው መስከረም አበራ ዛሬ የመጣሁት ውሳኔ ለመስማት ነበር ካለች በኋላ በዳኛ መቀየር ምክንያት ውሳኔ አለመሰጠቱን እንደምትቃወም ተናግራለች።

ከ83 ዓ.ም በኋላ ያለው መንግስት በአማራ ላይ እየፈጸመ ያለውን በደል ስለተናገርን ብቻ የታሰርን የፖለቲካ እስረኞች ነን ስትል አክላለች። በመሆኑም ድምጻችን መታፈን ስላለበት ነው የታሰር ነው። ልጆቼን እንዳላሳድግ ከልጆቼ ተለይቼ ለእስር የተዳረግኩት ትግሌን እንዳቆም ተፈልጎ ነው። ነገር ግን ይበልጥ በረታለሁ ያለችው መስከረም በሁከት በሽብር ወይም በገዳይነት እንኳን ብፈረጅ ለልጆቼ በኩራት ነው የምናገረው ስትልም ተደምጣለች። በችሎት የነበሩት

የመስከረም እናት ልጃቸው በምትናገርበት ጊዜ ሲያነቡ ተመልክተናል። ሌላው አስተያየቱን የሰጠው የዩቲዩብ መገናኛ ብዙሀን አዘጋጅ ጎበዜ ሲሳይም እንዲሁ በዋስትና ጉዳይ ላይ ውሳኔ አለመሰጠቱን በመተቸት በፍትህ ስርዓቱ ላይ ጥርጣሬ እንዳደረበት በማስረዳት ዝርዝር ጉዳዮችን በማንሳት ላይ እያለ አቃቤ ህግ ከተከሰሱበት ጉዳይ ውጭ አስተያየት እየሰጡ ነው፣ የመብት ጉዳይ ካለነው ማቅረብ ያለባቸው በማለት ችሎቱ እንዲያስቆመው ጠይቋል። ጠበቆች በበኩላቸው ደንበኞቻቸው

ሰዎችን ብሶታቸውን መናገር መብታቸው ነው ሲሉ ተከራክረዋል። ችሎቱ በሰጠው ምላሽ እስረኞቹ የፖለቲካ እስረኛ አሊያም ጥፋት የፈጸሙ ስለመሆን አለመሆናቸው ሂደቱ ሲጠናቀቅ በስተ መጨረሻ በገለልተኝነት ውሳኔ እንሰጣለን፣ ነገር ግን አሁን ላይ የታሰርነው በዚህ ምክንያት ነው የሚለውን ማቅረብ አስፈላጊ አይደለም ብሏል። ዳኞች የተሰየሙት ብሔርን ወይንም ፓርላማን ወክለው አይደለም ያለው ችሎቱ አሁን ውሳኔ መስጠት በሚችልባቸው የመብት ጉዳዮች ላይ ብቻ አስተያየትና

ጥያቄ ብታቀርቡ የሚል ምክርም ለግሷል። ከዳኞቹ መካከል አንደኛው ለምን እንደተቀየሩ ለቀረበው ጥያቄ ዳኛ የመቀየር ጉዳይ በአመራሮች የሚከናወን እንደሆነ በችሎቱ መልስ ተሰጥቷል። አመራሮች ዳኞችን እየቀየሩ የሚቀጥሉ ከሆነ ውሳኔ ሳይሰጥ ፍርድ ቤት የሚዘጋበት ጊዜ ሊደርስ ይችላል የሚል ስጋቱን ያሰማው ሌላው ተከሳሽ ዳዊት በጋሻው በኢትዮጵያ የፍትህ ስርዓት ላይ ጥርጣሬ አለን ሲልም አክሏል። የፖለቲካ እስረኞች ነን በማለት የመስከረምን አስተያየ

አስተያየት በድጋሚ ያነሳው ዳዊት በእስር ላይ ሆነን እዚህ የቀረብነው ሁላችንም አማራን አትግደሉ ስላልን የታሰርን የህሊና እስረኞች ነን እንጂ ሰውን ስለገደልን ቤት ስላፈረስን አሊያም ስላፈናቀልን አይደለም ካለ በኋላ የፍትህ ስርዓቱ ላይ ጫና እንደሚኖር እናምናለን ሲልም ተናግሯል። አቃቢ ህግ በበኩሉ ተከሳሾቹ እያነሱ ያሉት የስነ ልቦና ጦርነት ነው። በዳኝነቱ ላይ ጭምር ጥርጣሪ ያለን በማለት ተጽዕኖ ለማሳደር እየሞከሩ ነው። በመሆኑም ፍርድ ቤቱ ሊያስጠነቅቃቸው ይገባል ሲል

ተከራክሯል። ጠበቆች በበኩላቸው የአቃቢ ህግን መከራከሪያ ተቃውመው ሀሳብ ሰጥተዋል። ጥርጣሬያችሁንና ብሶታችሁን ልትገልጹ ትችላላችሁ። ሰፊ ጊዜ ሰጥተንም ልናዳምጣችሁ እንችላለን ያለው ችሎቱ በበኩሉ ዳኞች የምንሰራው ለህሊናችንና ለህገ መንግስቱ በመሆኑ በዳኝነቱ ላይ ስጋት ሊገባችሁ አይገባም ብሏል። በቅያሬ ዛሬ ተመድበው ስራ የጀመሩት ዳኛም የፍትህ ሂደቱ በመጓተቱ ደስተኛ እንደማይሆኑ ተናግረው እርሳቸው አዲስ የተመደቡ በመሆናቸው የእስካሁኑን ሂደት

አንብበው ለውሳኔ እስኪዘጋጁ ቢያንስ አንድ ሳምንት እንዲታገሱ ተከሳሾቹን ጠይቀዋል። የዳኛ መቀየር ያልጠበቁትና ያልገመቱት መሆኑን የገለጹት ከተከሳሽ ጠበቆች አንዱ ሰለሞን ገዛኸኝ ለምን ቅያሬ እንደተደረገ የከፍተኛ ፍርድ ቤት ፕሬዝደንትን ከችሎቱ በኋላ መጠየቃቸውን ለአሜሪካ ድምጽ ገልጸዋል። እኛ ጠበቆች እስኪ ችሎቱ እኛን አይመለከተንም ያው የሀረፎች ጉዳይ ነው ብሎ ስላለን በዚህ መሰረት የከፍተኛ ፍርድ ቤት ፕሬዝዳንት

ቢሮ ነው የገባ ነው። የጸረ ሽብር ችሎት የነበሩት ግረተኛ እሳቸው የዋስትናውን ጉዳይ ክርክር በሚገባ የተረዱ ጥያቄ ሳይነስ የነበሩ ማብራሪያ ሲጠይቁ የነበሩ በበረም የተረዱ ዳኛ ሆነ እሳቸው ሆነ እያሉ እሳቸው ተነስተው ለምን አዲስ ዳኛ ተመደበ የሚል ያነሳ ነው። የእኛም ጥያቄ የነበ

ችሎት በመከታተል ላይ የሚገኙ ዳኞችን መቀየር የተለመደ ተግባር ነው ወይ ስንል አነሳንላቸው ጥያቄም ጠበቃና የህግ አማካሪው ሰለሞን ገዛኸኝ አስተያየት ሰጥተውናል። የኔን አንድ ልምድ ልንገር፣ የቅርብ ጊዜ ባለፈው የካቲት ሀያ አራት ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር በተያያዘ የታሰሩ ነበሩ የሃይማኖት ተከታዮች እና በዛም ወቅትም ያው በጎ ፈቃደኝነት የምንቆም ጠበቆች ነበር እና አንድ ወቅት የገጠመ እዚሁ ከፍተኛ ፍርድ ቤት የጊዜ ቀጠሮ ችሎት ላይ

መሀል ዳኛዋ ሰብሳቢ ዳኛዋ በዋስትና ጉዳይ ላይ ከሌሎች ዳኞች ጋር እየተከራከሩ ምን እያል ብዙ ሂደቶች ነበሩ። በአንድ ወቅት ላይ ግን በነ ምረታብ መዝገብ መሰለኝ በዋስትና ጉዳይ ላይ ሁለተኛ ቀጠሮ ስንቀርብ ፖሊስ ምንድን ነው ዳኛ ዳኛዋ ከችሎት ትነሳለን ብሎ ነው ያለው። ከችሎት ትነሳለን ያለው ምንድን ነው ጥቁር ለብሳ ይታናተል በሚል

ዳኞች ይቀያየራሉ። ይዘውትም ቢሆንም ይቀያየራሉ። በአሁኑ ምናልባት ከአቃቤ ሕግ የቀረበ ጥያቄ ኖር ይሆን ምንም ነገር

በዋስትና ጉዳይ ላይ ብይን ለመስጠት ለሐምሌ 12 ቀን 2015 ዓ ም ተለዋጭ ቀጠሮ ሰጥቷል። ከፍተኛ ክርክር በታየበት በዛሬው ችሎት ከመብት ጋር የተያያዙ ሌሎች ጉዳዮችም ታይተዋል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ።

የኔቶ አባል ሀገራት በቪልኒያስ ለሚያደርጉት ስብሰባቸው እየተዘጋጁ ይገኛሉ። ዩናይትድ ስቴትስ በርካታ ትናንሽ ቦምቦች የታጨቁባቸውን ትላልቅ ቦምብ ወይም ደግሞ ክለስተር ቦምብስ ለዩክሬን የመስጠት ውሳኔዋን ተገቢነት በድጋሚ አጽንዖት ሰጥታ አስታውቃለች። ይሁን እንጂ ኪቭ በቅርብ ጊዜ ወደ ኔቶ የመቀላቀል እድሏ የተመናመነ ሆኗል። የቬሮኒካ ባልደራስን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።

ከውስጣቸው ሌሎች ትናንሽ ተቀጣጣይ ፈንጂዎችን የሚለቁ የክላስተር ቦምቦች ያለምንም ልዩነት ያገኙትን ሁሉ በጅምላ ሊገድሉ ይችላሉ። ከአንድ መቶ በላይ የሚሆኑ አገሮች እነዚህን ቦምቦች አግደዋቸዋል። ይሁን እንጂ ዩክሬን ሩሲያ ላይ ለምታካሄደው የመልሶ ማጥቃት የጦር መሳሪያ ክምችቶቿ እየተሟጠጡ ነው።

ዩናይትድ ስቴትስ አሁን የተወሰኑትን ለመላክ ተስማምታለች ሲሉ የዋይት ሀውስ የብሔራዊ ደህንነት አማካሪ ቃል አቀባይ ጆን ከርቢ ይህን ሳምንት ለተሰኘው የኤቢሲ ቴሌቪዥን ጣቢያ ሳምንታዊ ፕሮግራም ተናግረዋል። ልዩነቱን ለማጥበብ መደበኛውን የ155 መድፍ ጥይቶችን ምርት በምናጠናቀቅበት ወቅት በውስጣቸው እነዚህን ክላስተር ቦምቦች መያዝ የሚችሉ ተጨማሪ መድፍ ጥይቶችን እንልካለን። እነዚህን ቦምቦች በዩክሬን ከተሞች አካባቢ በመጠቀም

እየተከሰሰ ያለው የሩሲያ መንግስት ራሱ እርምጃውን አውግዟል። የሰብአዊ መብቶች ተሟጋቾች እነዚህ ክላስተር ቦምቦች በሰላማዊ ሰዎች ላይ ስለደቀኑት አደጋ አስምረውበታል። ሲኤንኤን ላይ የቀረቡት ዲሞክራቷ የምክር ቤት አባል ባርባራ ሊ ያላቸውን ተመሳሳይ ስጋት ገልጸዋል። ብዙ ጊዜ ወዲያውኑ አይፈነዱም። ልጆች ላያቸው ላይ ሊቆሙ ሊረግጧቸው ይችላሉ።

ያ ጨርሶ ልንሻገረው የሚገባን መስመር አይደለም። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ በኤቢሲ ቴሌቪዥን በሰጡት ቃለ ምልልስ በዘርፈ ብዙ የጦር መሳሪያዎች መልክ የሚያገኙትን ዓለም አቀፍ ድጋፍ አስፈላጊነት በድጋሚ አንስተዋል። ኤፍ-16 ተዋጊ ጀት ወይም ሌላው የሚያስፈልገን የጦር መሳሪያ በፍጥነት የመንቀሳቀስ ዕድል ይሰጠናል፣ ተጨማሪ ህይወት ለማትረፍ እና ይዞታችን ለረጅም ጊዜ ይዘን ልንቆይ ይረዳናል።

ዜሌንስኪ ሊትዌኒያ ቬሊኒያስ ውስጥ ከሚሰበሰቡት የኔቶ መሪዎች ግልጽ የሆነ የደህንነት ዋስትና ማግኘት እንደሚፈልጉ ጨምረው ገልጸዋል። ሲኤንኤን ቴሌቪዥን ላይ የቀረቡት ዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዩክሬን በቅርብ ጊዜ የኔቶ ወታደራዊ ህብረትን ትቀላቀላለች የሚለውን ግምት ዝቅ አድርገውታል። ዩናይትድ

አሁን ጦርነቱ እየተካሄደ ባለበት በዚህ መካከል ዩክሬንን ወደ ኔቶ ቤተሰብ በማምጣትም ሆነ ባለማምጣት ላይ አንድነት ያለ አይመስለኝም። የኔቶ አባልነት ሁሉንም አስፈላጊ መስፈርቶች ማሟላትን የሚጠይቅ የተወሰነ ጊዜ የሚጠይቅ ሂደት ነው፣ ከዴሞክራሲያዊ ስርዓት ግንባታ አንስቶ እስከ ሌሎች ጠቅላላ ጉዳዮች ድረስ። ሪፐብሊካኑ የምክር ቤት አባል ማይክ መኮል ተመሳሳይ አስተያየታቸውን ሲኤንኤን ቴሌቪዥን ላይ ገልጸዋል።

ለመዋጋት ያላቸው ፍላጎታቸውን አሳይተዋል። ከአምባገነንና ጭቆና ጋር በመታገል ለነፃነትና ዲሞክራሲ ያላቸውን ፍላጎት አሳይተዋል። ስለዚህ ይገባቸዋል ይመስለኛል። ይሁን እንጂ ግን ወደ ኔቶ አባልነት በፍጥነት ለማስገባት በትክክለኛው መስመር ላይ ማስቀመጥ ይኖርብናል። በኔቶ መሪዎች ጉባኤ ላይ ኪቭን ወደ ኔቶ አባልነት መግባት ወደምትችልበት ደረጃ ለማቅረብ ስለሚቻልበት መንገድ ውይይት ይደረጋል ተብሎ ይጠበቃል።

በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት የሚተላለፍላችሁ መሰናዷችን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ጊዜ ነው።

የመጀመሪያው ዘገባችን ወይም ደግሞ ቃለ መጠይቃችን ታዲያ ሐኪሙን ምንጠይቅሉት ነው ለሕክምና አልበገር ያለን የመደበት ህመም አስመልክቶ ከአንድ የፕሮግራሙ ተከታታይ ለደረሰ ጥያቄ የተሰጠ ሙያዊ ማብራሪያ ሐኪሙን ጠይቁ ለምሽቱ ያሰናዳው ምላሽ ነው። ሙያዊ ትንታኔውን የሚሰጡን ደግሞ የአንጎል ሐኪሙ ዶክተር ዳዊት ወንድማገኝ ናቸው። በቶሮንቶ ዩኒቨርሲቲ በአንጎል ሕክምና መምህርነትና በአእምሮ ሕክምና

ህክምና በማገልገል ላይ ይገኛሉ። ያነጋገራቸው አሉላ ከበደ ነው። አንድ የፕሮግራሙ ተከታታይ የሆኑ አድማጭ ያደረሱን ጥያቄ ነው የምሽቱ ሀኪሙን ይጠይቁ መነሻ። አንድ ሰው የመደበት ህመሙ ከዚህ ቀደም ያሽሉት የነበሩ መድኃኒቶች አልሰራ ሲሉት ምን ማድረግ አለበት የሚል ነው። ለመድኃኒት አልበገር የሚልስ የመደበት ህመም እንዴት ነው የሚፈጠረው? ጨምረው ያስረዱን።

እንግዲህ በመሰረቱ የድባቴ ህመም ወይም ሌላ ሁሉም አይነት የአእምሮ ህመም አይነቶች ከምንድን ነው የሚመጡት የሚለውን መረዳት ያስፈልጋል። እንደምታውቀው ሁሉም የአእምሮ ህመም አይነቶች አንድ መነሻ የላቸው፣ መነሻቸው ብዙ ነው። ስለዚህ እንደ መነሻቸው ጥንካሬ የግለሰቡ የሚሰጠው የህክምና አይነት የግለሰቡ ይሆናል ተብሎ የሚታሰበው። ስለዚህ አንዳንድ ሰዎች መድኃኒት እንዲወስዱ ይደረጋል። አንዳንድ ሳይኮቴራፒ ለንግግር ህክምና ብቻ እንዲወስዱ ይደረጋል። አንዳንድ ሰዎች ደግሞ

ሁለቱን አንድ ላይ አድርገው እንዲወስዱ ይደረጋ። ግን እያንዳንዳችን የልዩ የሆነ የግል ማንነት ስላለን ሁሉም ሰው እኩል ለመድኃኒት ምላሽ አይጠቅም እና አንዳንድ ሰዎች ላይ ጠንከር ያለ ለማከም የሚያስቸግር የድባቴ አይነት ህመም ይከሰታል። ከሰት የግለሰቡን ምክንያት ማጥናትና ማወቁ ነው መሰረታዊ የሆነው የህክምና አካሄድ የሆነው ምክንያቱም ሁሉም መድኃኒት ለሁሉም ሰው እኩል ስለማይሰራ ነው። በአጠቃላይ ግን

የምናደርገው አንዱ ከጀምሮ ለምሳሌ መድኃኒት ከሆነ የምንጀምረው መድኃኒት እንሰጣለን። መድኃኒቱን ከተወሰኑ ሳምንታት በኋላ አይተን በቂ ለውጥ ካላሳየ ወይ ከሌላ መድኃኒት ጋር እናቀላቅሎ እንላለን ወይ ተጨማሪ አጋዥ መድኃኒት እናርግለት እንላለን። ከዛ ለውጥ ካሳየን ለተወሰኑ ያህል ጊዜ ህክምናውን እንቀጥላለን። እንደዛ አድርጎ ግን የህመሙ ላይ ለውጥ የማይመጣ ከሆነ የህመሙ ስሜት ከማጥፋት ይልቅ ትኩረታችን በህመሙ ምክንያት ሰው ላይ የሚፈጠረውን

ጫና በህይወት ላይ የሚፈጠረውን ጉዳት መቀነስ ይሆናል ትኩረቱ ማለት ነው እና በአብዛኛው ከህመም ስሜት ማጥፋት ባለፈ መስራት እንዲችላለ ከሰዎች ጋር ያለው ግንኙነት ጥሩ እንዲሆን ማድረግ ይቻላል ከህመሙ ጋር እንዴት አድርጎ የአኗኗሩ ዘይቤ ጥራቱ ሳይበላሽበት እንዴት መኖር ይችላል ወደሚለው አካሄድ እንሄድና በአብዛኛው ንግግር ላይ ያተኮሩ ህክምናዎችን መስጠትን እንመርጣለን ዶክተር ዳዊት

ይሄ አዲስ ህመምተኛ መድኃኒት ታዞለት ምላሽ ባይሰጥ ቅድም ያሏቸው የተለያዩ ምክንያቶች ከመንስኤውም ጋር ሊዛመዱ የሚችሉት እንዳሉት ሁሉ እየወሰደ ያለው መድኃኒትስ አልሰራ የሚልበት ሁኔታ ይፈጠራል። ጠያቂያችን እንዳነሱት ከሆነስ ምንድን ነው የዚህ አማራጩ? ይፈጠራል እንግዲህ ሲፈጠር፣ ያው እየኖርን እየታከምን እኮ እየኖርን ነው። እና እንደዚህ አይነት ህክምና ድብርት ለመሳሰለው ህክምና ደግሞ

ረዘም ያለ ጊዜ አሁን ለምሳሌ በቀጥታ ቢሰራለት አንድ ሰው ድብር ህክምና ጀመረ በመድኒት ብቻ በጣም በጣም በቃ ጥሩ ስክት ያለ የተሟላ የህክምና ለውጥ ያመጣልካ ዘጠኝ ወር ማከም አለ አድርቀት ሊሶር ከይጠኛ ካለ በለዚያ ግን እስከ ሁለት ዓመት እንደዚህ መቀጠላል። ግን በሁለት ዓመት ውስጥ ደግሞ በሰው ህይወት ውስጥ ብዙ ነገር ይኖራል። ብዙ ነገር ይገ ህመሙ የሚቀሰቅስ የሚያብስ የሚያባብስ ሁኔታዎችን መገምገም ይፈልጋል። ለምሳሌ ለዚህ ሰው ይሰራ የነበረው ምን

አንድ ነው ሌላ አካላዊ ለውጥ አምጥቷል። ስለዚህ መድኃኒቱን ሰውነቱ ከዚህ በፊት የሚያስተናግድበት አወቃቀር ተለውጧል። ያ ካልሆነ ግን ከተወሰነ ጊዜ በኋላ መድኃኒቱ አይሰራም የሚል ባህሪ ካመጣ ምናልባት የመድኃኒቱ አወሳሰብ ወይም የመድኃኒቱ ሊያደርግ የሚችለውን ነገር አድርጎ መጨረስ ሊሆን ስለሚችል ወደ ሌሎች አማራጮች መሄድን እንገደዳለን።

ከሐኪም ጋር ተመካክሮ ማጥራት እና ማወቅ ያስፈልጋል። እሱን ካደረስክ በኋላ የራሱን መድኃኒት ማሻሻል፣ መቀየር፣ መጠኑን መለወጥ። ለምሳሌ አሁን አንዳንድ ጊዜ የመጠን ችግር ሊሆን ይችላል። ለምሳሌ አንዳንድ የግባሴ ህመም የምንጠቀምባቸው መድኃኒቶች ለምሳሌ ንበል እስከ ሁለት መቶ ሚሊግራም መስጠት የምችለው መድኃኒት ሲሆን ግን የምጀምረው ሀምሳ ላይ በሀምሳው ለውጥ ላይ ሊያሳይ ይችላል። በሀምሳው ለውጥ ካሳየ እና ደና ከሆነ እሱ የምትጨምርበት ምንም ምክንያት የለም። ሀምሳውን ይዘት ቀጥላል ወይ በመቶ ለውጥ ካሳይ

ከዛ ግን መቶ ላይ ስድስት ወር ደህና ሆኖ ሰባተኛው ወር ላይ በቃ መስራት ሊያቆም ከእንትን ካለ ምናልባት የሚያስፈልገ እስከ መጨረሻው መሄድ ሊሆን ይችላል። ይሄንኑ መጠኑ ማስተካከል ሊሆን ይችላል አዎ፣ መጠኑ ማስተካከል ሊሆን ይችላል። አንዳንድ ህሙማን ቀደም ሲል ይወስዷቸው ከነበሩ የጸረ ድባቴ በእንግሊዝኛው አጠራር አንታይ ዲፕሬሳንት የሚባሉት እነኚህ ዘርፈ ብዙ መድኃኒቶች ቀደም ብለው እንደገለጿቸው የተለያዩ መድኃኒቶች አልሰራ ላሏቸው ህሙማን

ኬታሚን የሚባለው የመድኃኒት አይነት አዲስ የነርቮች ትስስር ወይም ቁርኝት ኒውሮፕላስቲሲቲ የሚባለውን ነው በአማርኛ ቀረብ ለማድረግ አስገኘ የሚባለው ለውጥ ለንባብ በቅቷል። እንዶ ለጠቅላላ እውቀት ተግባራዊና የዕለት ተለት ህክምና ውስጥ የሚገባም ባይሆን ምንድን ነው የሳይንስን ጥናትም የማየት እድል ከነበሮት ምንስ ያህል ትርጉም አለው ይሄ እንግዲህ፣ አንደኛው ብዙዎቻችን አእምሮ ህክምና የምንወደበት ምክንያት ብዙ ያላለቀ ያልታወቀ ነገር ስላለው ነው።

እና ሁሌ አዲስ የህክምና አይነቶች ሙከራ ይደረጋል። አሁን አንደኛው ለምሳሌ የኬታሚን እና የኬታሚን ሲስተም አሁን መድኃኒት ለግባሲ ስንሰጥ ሌሎቹ መድኃኒቶች፣ አሁን በእጃችን ላይ ያሉት ብዙዎቹ የምንጠቀምባቸው መድኃኒቶች አንጎላችን ላይ ሄደው የሚይዙት የነርቭ አወቃቀር ስርዓት ሄደው እዛ ጋ ይሰራሉ ብለን እና ኬታሚን የሚባለው ለምሳሌ ሌላ ቦታ ላይ አሁን ከተለመዱት ሌላ ቦታ ላይ ሄደው የሚሰራ የተወሰኑ ጥናቶች ያሉት

ከዛ በመቀጠል ደግሞ ከኬታሚንም በተጨማሪ ሌሎች አሁን ያልከው የነርቭም ተሳላጭነት፣ ተለጣጭነት እና የማገገም አቅም የነርቭ ስርዓቱ ከእንደገና አንዳዲስ አገግሞ የመደራጀት አቅም የሚያበረታቱ መድኃኒቶች በብዙ በጥናት ደረጃ እየተሞከሩ ያሉ አሉ። አንዳንዶቹም አንዳንድ ቦታ ላይ የሚሰጡ አሉ። አሁን ኬታሚን በአፍንጫ የሚሰጥ አለ። ኬታሚን ድሮ እንዲልም በማደንዘሻ የምጠቀመው የነበረ መድኃኒት ነው። አሁንም በማደንዘሻ ነች፣ በደንብ ኦፕራሲዮን ክፍል ውስጥ እንጠቀምበታለን

አሉ ግን እነዚህ አሁን በጋይድላይን ውስጥ ገብተው ብዙ ጥቅም ላይ የዋሉ አለ። በአብዛኛው ግን በጣም አልበገር ላለ ጠከም ላለ አስቸንገረ የድባቴ አይነት የሚጠቅመው ከሳይኮቴራፒ ጋር የተደራጀ የተጣመረ መድኃኒት ሕክምና መከተል ነው። አንድ ከሱ ቀጥሎ ግን ከመድኃኒት በዘመና አሁን የአር ቲ ኤም ኤስ የሚባላል በማግኔት አንጎልም ስቲሙሌት የማረግ ሕክምና ውስጥ እነዚህ እነዚህ አሁን በጣም እንደው ዋናው

የህክምና መስመር ሂደን በየቀኑ የምንጠቀምባቸው አይደለም፣ ግን ሞክረን ሞክረን ብዙ ነገር አልሆን ሲል የምንጠቀምባቸው አንዳንድ የህክምና አይነቶች አሉና፣ ወደፊት አሁን የምናያቸውን ከምንላቸው በላይ ሌላ የህክምና አይነት ይመጣል ብለን ተስፋ እናደርጋለን። አሁን ባለው ግን ያለው ነገር ጠንካራ ጥሩ የሆነ ንግግር ህክምና ማድረግ ነው። መድኃኒቶቹን በምን መጠን በምን አግባብ እንወስዳለን የሚለውም ማድረግ ነው የሚቻለው። በአብዛኛው መልካም። ዶክተር ዳዊት ከዚሁ

የመደበት በሽታ ጋር በተያያዘ የሚሰጡት መድኃኒቶች በተለይ በታዳጊ ልጆች ላይ ያላቸውን ምላሽ የተመለከተ አነጋጋሪ የሆነ ነገር ይሰማል፣ በዚህ በዩናይት ስቴትስም በሌሎች አካባቢዎችም አንድ አድማጫችን የጠየቁንን ጥያቄ መነሻ አድርገን በቀጣዩ ፕሮግራማችን የምንመለስበት እናደርጋለን። ለዛሬው ለጊዜው ለሰጡን ሙያዊ ማብራሪያ አመሰግናለሁ፣ ጊዜ ርስጥልኝ

በመቀጠል ደግሞ የምናልፈው ወደ አፍሪካ ነክ ርዕሰ ጉዳዮች ነው። በሱዳን የጦር ኃይሉ መሪ ጄኔራል አብዱልፈታህ

አል ቡርሃን ባለፈው ሳምንት የሀገሪቱ ወጣቶች ከፈጥኖ ደራሽ ኃይሉ ጋር በሚካሄደው ውጊያ እንዲሳተፉ በድጋሚ ጥሪ አቅርበዋል። አንዳንዶች ጥሪውን ብሔራዊ ግዴታችን ነው ብለው ሲቀበሉ፣ ሌሎች ደግሞ ጦርነቱን ያራዝመዋል የሚል ስጋታቸውን ገልጸዋል። ማይክል አቲት ይህንን ዘገባ ከጁባ አስተላልፎልናል። ለሌላ በአፍሪካ ነክ ርዕሰ ጉዳይ የተመረጠ ዘገባ ደግሞ በሀገር ውስጥ በሙስና ወንጀል ክሶች የተጠመዱት የደቡብ አፍሪካው የቀድሞ ፕሬዚዳንት ጄኮብ ዙማ ባለፈው ሳምንት

ዚምባብዌ ውስጥ በተካሄደው የአፍሪካ ካርበን ክሬዲት ዓመታዊ ጉባኤ ላይ ቤላሩስን ወክለው ተሳትፈዋል። ቤላሩስ ሩሲያ ዩክሬን ላይ የከፈተችውን ወረራ ትደግፋለች። ቫግነር ግሩፕ የተባለው አወዛጋቢውን የሩሲያ የቅጥረኛ ወታደሮች ቡድንም በማስተናገድ ላይ ትገኛለች። ተንታኞች ታዲያ ዙማ የቤላሩስና የአፍሪካ ንግድ ማህበር ቦርድ አባል ለመሆን የበቁት ከዚያች ሀገር ጋር

ቅርብ የሆነ ግንኙነት ስላላቸው መሆኑን ይናገራሉ። የኮሎምበስ ማቬንጋ ዘገባ ከሀራሬ ደርሶናል። ቆንጅታዬ ሁለቱን አንድ ላይ እንደሚከተለው አሰናድታቸዋለች። የሱዳን ጦርነት ሶስተኛ ወሩን ይዟል። የሀገሪቱ የጦር ሰራዊት መሪም ወጣቶች ታጥቀው ፈጥኖ ደራሽ ኃይሉን እንዲወጉ እንደገና ጥሪ አድርገዋል። አንዳንድ ሱዳናውያን ይሄ ብሔራዊ ግዴታችን ነው ይላሉ። ለምሳሌ የካርቱም ነዋሪው አብዱል ሐዘን ኢስሐቅ

ሕዝቡ ታጥቆ ራሱንም ሀገሩንም መጠበቅ መብቱ ነው ብለዋል። የ32 ዓመት ወጣት የሆነውን ልጃቸውን መሐመድን የጦር ሰራዊቱን ተቀላቅለህ ለሀገር ተዋጋ እያሉም እያበረታቱ ናቸው። አብዱልሃዚም የአልቡርሃን ጥሪ እንደውም ዘግይቷል ባይ ናቸው።

ህዝቡ ተባብሮ ሀገሩን መጠበቅ አለበት ያሉት አብዱል ሀዚም ሲቪላዊ መንግስት የማቋቋሙ ጉዳይ ተገቢ ነው፣ አሁን ግን መቅደም ያለበት ከጦር ሀይሉ ጎን ሆኖ ሀገርን ማዳን ነው ብለዋል። ጦርነቱ ከጀመረ ወዲህ የተባበሩት መንግስታት ድርጅት መረጃ እንደሚያሳየው ቢያንስ 3 ሺህ ሰዎች ተገድለዋል። ሁለት ነጥብ ስምንት ሚሊዮን የሚሆኑ ሰዎች ደግሞ ከመኖሪያቸው ተፈናቅለዋል።

የ35 ዓመቷ ከዲጃ ሞአቴዝ የሶስት ወንዶችና የሁለት ሴቶች ልጆች እናት ነች። በጦርነት ጥሪው ብዙ ወጣቶች ለጉዳት ይጋለጣሉ። ደንበኛ ስልጠናም ሳይሰጣቸው ነው ውጊያ ውስጥ የሚገቡት በማለት ስጋቷን ገልጻለች።

በመላ ሀገሪቱ የወላጅ አልባ ልጆችና ባሎቻቸው የሞቱባቸው ሴቶች ቁጥር ይጨምራል ማለት ነው። ይሄ ሲሆን ደግሞ ጠቅላላው ኃላፊነት የሚወድቀው ሴቶቹ ትከሻ ላይ ይሆናል። ባለፈው ሳምንት አንድ የሱዳን ባለስልጣን የለቀቁት በርከት ያሉ የሲቪል ልብስ የለበሱ ወጣቶች ኡምዱርማን የሚገኝ የጦር ሰፈር ውስጥ ሲዘዋወሩ የሚያሳይ ቪዲዮ ወጥቶ ነበር።

የሱዳን የጦር ኃይል ቃል አቀባይ ናቢል አብደላ በመላዋ ሱዳን በሺዎች የተቆጠሩ በጎ ፈቃደኞች ለውጊያ እየተመዘገቡ መሆኑን ለቪኦኤ አረጋግጠዋል። አብዛኛው ሱዳናዊ ጦርነቱ ከተጀመረበት ጊዜ አንስቶ አዝምቱን እያለ እየጠየቀ ነበር ብለዋል ቃል አቀባዩ።

ዮሴፍ ኢዛት የፈጥኖ ደራሽ ኃይሎች የአርኤስኤፍ አዛዥ አማካሪ ናቸው። ጀነራል ብርሃን ወጣቱን በውጊያው እንዲሳተፍ መጥራታቸው እየተሸነፉ መሆኑን በግልጽ የሚያሳይ ከመሆኑም በላይ ወንጀል ነው ብለው አውግዘዋል። አርኤስኤፍ የቀድሞ ፕሬዚደንት አልበሽር እስላማዊ መንግስት ርዝራዦች ሲሉ የጠሯቸውን ለማስወገድ

ውጊያውን ለመቀጠል ቁርጠኛ ነው ሲሉም አክለው አስታውቀዋል። ሱዳን ውስጥ በሲቪሎች የሚመራ ዲሞክራሲያዊ መንግስት እንዳይቋቋም የጦር ኃይሉ ነው እያደናቀፈ ያለው በማለትም የፈጥኖ ደራሽ ኃይሉ አማካሪ ከሰዋል። ዊ ትራይ ቱ ሶልቭ ዚስ ፕሮብለም ዋንስ ኤንድ ፎር ኤቨር ኖባዲ ዊል ፋይት። ችግሩን ለአንዴና ለመጨረሻ ጊዜ ለመፍታት እንሞክራለን። ጎሳ ተኮር ውጊያ መኖር የለበትም። እዚህ ችግር ውስጥ ጎሰኝነት መግባት የለበትም።

ይሄ አገራዊ አጀንዳ ጉዳይ ነው። የሱዳንን የወደፊት እጣ ፈንታ የመወሰን ግጭቱን ከስር መሰረቱ መፍትሄ የመፈለግ ጉዳይ ነው። አህጉራዊም ይሁን ዓለም አቀፋዊ የሽምግልና ጥረቶች እንደ አውሮፓውያን የዘመን አቆጣጠር ከሚያዝያ 15 ያነሳ እየቀጠለ ያለውን ጦርነት ለማስቆም አልተቻላቸውም።

ወደ ሁለተኛው የአፍሪካ ንብክ ርዕሶች ዘገባ ስናመራ በሀገር ውስጥ በቀረቡባቸው የሙስና ወንጀል ክሶች የተጠመዱት የደቡብ አፍሪካው የቀድሞ ፕሬዚደንት ጄኮብ ዙማ ባለፈው ሳምንት ዚምባብዌ ውስጥ በተካሄደው የአፍሪካ ካርበን ክሬዲት ገበያ ጉባኤ ላይ ቤላሩስን ወክለው ተሳትፈዋል። ተንታኞች ታዲያ ዙማ የቤላሩስና የአፍሪካ የውጭ ንግድ ማህበር የቦርድ አባል ለመሆን የበቁት ከሚንስክ ጋር የቅርብ ግንኙነት ስላላቸው ነው እያሉ ነው።

brothers and sisters, as a demonstration that Africa is እህቶቼና ወንድሞቼ አፍሪካ ወደፊት እየተራመደች መሆኗን ማሳያ እንዲሆን የሁለት ሚሊዮን ሚሊየን የካርቦን ልቀት ማካካሻ ሰርቲፊኬት ለዚህ ታላቅ ጉባኤ አዘጋጆች አበረክታለሁ። የአፍሪካ የበጎ ፈቃድ የካርቦን ክሬዲት ገበያ ከክልላዊ መሪዎች በገባነው ቃል መሰረት የተንቀሳቀስን መሆናችን ሳሳያችሁ

ምስጋናዬን አቀርባለሁ። ጉባኤው በዚምባብዌዋ የቪክቶሪያ ፎርስ የቱሪስት መዳረሻ የተካሄደ ሲሆን በዚያ ዙማ ያደረጉት አርባ ደቂቃ የፈጀ ንግግር ወደ ቤላሩስ በቀጥታ ተላልፏል። እያወራን ያለነው ስለ ጂኦፖለቲካ አይደለም። እሱን ለፖለቲከኞች እንተዋዋለን። እሳቸው የቤላሩስን መንግስት ወክለው ነው የተገኙት።

ቤላሩስ እንደምታውቁት ለዚምባብዌ 3500 ትራክተሮች መስጠቷን ታውቃላችሁ ብዬ አምናለሁ። እናም የቤላሩስ መንግስት ነው ፕሬዚደንት ዙማን የላካቸው። እኔ እያደረጉ ያሉትን ወድጄላቸዋለሁ ምክንያቱም እነሱ አፍሪካውያንን ይረዳሉ። ስለዚህ አፍሪካዊ መሪን ላኩ። ይሄ ትልቅ ነገር ነው። አሜሪካኖቹም የቀድሞ የአፍሪካ መሪዎችን ተወካያቸው እያደረጉ ለመላክ ማሰብ አለባቸው። ኦባማም ቢሆኑ ቦሪስ ጆንሰንም ቢሆኑ እኛ ችግር የለንም።

ለምን ትራምፕ አይሆኑም? ቤን ቹሚቱንጌ ከጉባኤው አዘጋጆች አንዱ ሲሆኑ ዙማ ማህበሩን ወክለው ልዩ ንግግር ነው ያሰሙት ሲሉ ለቪኦኤ ተናግረዋል። ቤላሩስ ለሩሲያ የዩክሬን ወረራ የምትሰጠው ድጋፍ ዙማንም ይሁን ይህንን ጉባኤ የሚመለከተው አይደለም ብለዋል የጉባኤው አዘጋጅ።

በዚምባብዌ የአፍሪካ ዩኒቨርሲቲ የዓለም አቀፍ ግንኙነቶች ጥናት ክፍል ኃላፊ የሆኑት አሌክዛንደር ሩሴሮ በበኩላቸው ዙማ ከቤላሩስ ጋር ያላቸው ግንኙነት ከሶቪየት ሕብረት ዘመን የጀመረ መሆኑን አስታውሰዋል። ሩሲያም ቤላሩስም የሶቪየት አካል ነበሩ። ያኔ ደግሞ የአፍሪካ ብሔራዊ ኮንግረስ ከሶቪየት ሕብረት ወታደራዊ ስልጠናና የገንዘብ ድጋፍ ያገኝ እንደነበረ አስረድተዋል።

So, all this, if you connect the dots, you would realize that when push comes to shove, South Africa will always lean.

ስለዚህ እነዚህን ነጥቦች ስናገናዝብ ደቡብ አፍሪካ መምረጥ ካለባት የሩሲያና የዩክሬንን ጦርነት በሚመለከት የምትቆመው ከምዕራባውያኑ ጎን ሳይሆን ከሩሲያ ጎን ነው። የገለልተኝነት ጉዳይ አይደለም። ደቡብ አፍሪካ ከሪዮት ዓለም አኳያ ከዩናይትድ ስቴትስ ይልቅ ለሩሲያ ትቀርባለች። ይሄ ደግሞ የደቡብ አፍሪካን ኤኤንሲን ጨምሮ ከነፃነት ንቅናቄዎች ጋር የተያያዘ ታሪክ አለው። ስለዚህ ጄከብ ዙማ ቤላሩስን ወክለው መምጣታ

ቸው ያን ታሪካችንን በብዛት ያሳያል። በመሆኑም ጉዳዩ በድህረ ቀዝቃዛው ጦርነትም ቢሆን ታሪካዊና ርዕዮተ ዓለማዊ ገጽታ ያለው መሆኑን ተንታኙ አስረድተዋል። ሌላኛው የጉባኤው አዘጋጅ ኪዌኔሊ ሂላ ባንጋና በበኩላቸው አፍሪካ በተፈጥሮ ሀብቷ በዘላቂነት ተጠቃሚ ትሆናለች ብለው ተስፋ እንደሚያደርጉ ተናግረዋል።

ይህ ራእይ አፍሪካን በዓለም አቀፍ ልማት ማዕከል ሆና በንቃት እንድትሳተፍ የተፈጥሮ ሀብቷን በመጠቀም በግዙፍ ዓለም አቀፍ ገበያ እንድታተርፍ ለማድረግ የታለመ ነው። የአፍሪካ ትንሣኤ ወቅቱ አሁን ነው። ይህ የአፍሪካ ትውልድ ለዚህ ቆርጦ የተነሳ ብቻ ሳይሆን አፍሪካን የተሻለች ለማድረግ የሚያስፈልገውን ጽናትና ብልሃት የታጠቀ ትውልድ ነው።

ዚምባብዌ ቪክቶሪያ ፎልስ ላይ ለሶስት ቀናት የተካሄደው የአፍሪካ የካርቦን ክሬዲት ገበያ ጉባኤ በሚቀጥለው ዓመት በተመሳሳይ ቦታ ሊካሄድ ተወስኖ ተጠናቋል። በመቀጠል ደግሞ የምናልፈው ወደ ስፖርት ዘገባዎች ነው። ኬኔዲ አባተ ይጠብቃችኋል።

አርባምንጭ ከተማ ከሁለት ተከታታይ ዓመታት የኢትዮጵያ ፕሪምየር ሊግ ተሳትፎ በኋላ ዳግም ወደ ከፍተኛ ሊግ ወርዷል። ለኢትዮጵያ እግር ኳስ ከፍተኛ አስተዋጽኦ በማበርከት የሚታወቀው አርባምንጭ ከተማ ከቅርብ ጊዜ ወዲህ ግን በትልቁ የአገሪቱ ሊግ ላይ መቆየት ፈተና ሆኖበታል። በ2014 ዓ ም ዳግም ወደ ፕሪምየር ሊግ ተመልሶ ሲወዳደር የነበረው ክለቡ ከሁለት ዓመት በላይ መቆየት ተስኖት ዘንድሮ ለመውረድ ተገዷል። በሊጉ የመጨረሻ ጨዋታ ሐዋሳ ከተማን የገጠመው አርባምንጭ ከተማ በጨዋታው ላይ ከተጋጣሚው የተ

የተሻለ የግብ ሙከራ ቢያደርግም አንድ ለአንድ በሆነ የአቻ ውጤት ተለያይቷል። ይህን ውጤት ይዞ በሊጉ ለመሰንበት የወልቂጤን በአዳማ መሸነፍ የሚጠብቅ ቢሆንም ወልቂጤም ከአዳማ ጋር አንድ እኩል መለያየት ችሏል። በመሆኑም ወልቂጤ በሊጉ ሲሰነብት አርባ ምንጭ ለገጣፎ ለገዳዲንና ኢትዮ ኤሌክትሪክን ተከትሎ ከሊጉ ወርዷል። የሊጉ አሸናፊ ቅዱስ ጊዮርጊስ ዋንጫውን ሲያነሳ በቅደም ተከተል ሁለተኛና ሶስተኛ ሆነው ያጠናቀቁት ባህር ዳር ከተማና ኢትዮጵያ መድን የብርና የነሐስ

ሜዳሊያቸውን ተረክበዋል።

የሩሲያና የቤላሩስ አትሌቶች ለ2024 የፓሪስ ኦሎምፒክ ብቁ ለመሆን የሚያስችላቸውን ነጥብ ለማግኘት በሚደረገው የኢስያ ጨዋታዎች ላይ እንዲወዳደሩ ይፈቀድላቸዋል ተብሏል። ከሁለቱ ሀገራት 500 አትሌቶች በቻይና ሃንግዙ በሚካሄደው የአህጉሪቱ ውድድር ላይ በገለልተኛ ባንዲራ እንዲወዳደሩ የኢስያ ኦሎምፒክ ምክር ቤት ኦሲኤ ቅዳሜ ዕለት ድምጽ ሰጥቷል። ሆኖም በአውሮፓውያኑ ከመስከረም 28 እስከ ጥቅምት 8 በሚካሄደው በዚህ ውድድር ላይ የሩሲያና የቤላሩስ

አትሌቶች ሜዳሊያ ማግኘት እንደማይፈቀድላቸው የሮይተርስ ዘገባ ያመለክታል። በኮቪድ-19 ምክንያት ለአንድ ዓመት ተራዝሞ በሚካሄደው በቻይናው የኢሲያ ጨዋታዎች ውድድር ላይ ዓለም አቀፍ ውጤት ማስመዝገብ ግን ለሁለቱ ሀገራት አትሌቶች የፓሪስን መንገድ ሊጠርግላቸው ይችላል። እንደ አውሮፓውያኑ በ2022 ሩሲያ ዩክሬንን ከወረረች በኋላ የሩሲያና የቤላሩስ አትሌቶች ከበርካታ ዓለም አቀፍ ውድድሮች ታግደው መቆየታቸው ይታወቃል። የመላው ሩሲያ የዋና ፌዴሬሽን ፕሬዚደንት ቭላዲሚር

ሳልኒኮቭ በበኩላቸው በሃንግዡ 2022 ለመወዳደር ከመወሰናቸው በፊት ተጨማሪ ዝርዝሮችን ማግኘት እንደሚያስፈልጋቸውና ለዚህም በዚህ ወር መጨረሻ ላይ የመወያየት ተስፋ እንዳላቸው ገልጸዋል። በእስያ ጨዋታዎች ላይ መሳተፍ አስደሳች ቢሆንም ነገር ግን በመጀመሪያ ምን ሁኔታዎች መሟላት እንዳለባቸው ማወቅ ያስፈልጋል። ስለዚህ ውሳኔያችን በዚህ ላይ ይመሰረታል ሲሉ ሳልኒኮቭ ለሩሲያው የመንግስት የዜና ወኪል ታስ ተናግረዋል። የሩሲያና የቤላሩስ

የሜዳ ቴኒስ ተጫዋቾችም በተወዳጁ የዊምብልደን ሻምፒዮና ላይ በገለልተኝነት እንዲወዳደሩ ከሳምንት በፊት መፈቀዱ አይዘነጋም። ስመጥሩ የእግር ኳስ ተጫዋች

የተከበራችሁ አድማጭ ተመልካቾቻችን ለሰኞ ምሽት ሐምሌ ሶስት ሁለት ሺ አስራ አምስት ዓመተ ምሕረት የያዝናቸውን መሰናዶዎች እዚህ ላይ ይፈጽመናል። አስተያየት ወይም ደግሞ ጥያቄ ቢኖራችሁ የቪያማሪክ ፌስቡክ ገጽ ላይ በመግባት ልታደርሱን ትችላላችሁ። እንዲሁም ደግሞ ያመለጧችሁን ስርጭቶች በድረገጻችን ገጻችን ላይ ቪያማሪክ ብላችሁ በመግባት እንድትከታተሉ እጋብዛለሁ። ስርጭቱን ከስቱዲዮ በማቀናበር ብርሃን ኃይሉ፣ በምሽቱ ዋና አዘጋጅነት ጽዮን ግርማ፣ መስተንግዶውን በመምራት እኔ ኤደን ገረመው

ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር እንዲሁም ደግሞ ዲጂታል ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ስጥልን። ደናደሩ